የኢትዮጵያ አየር መንገድ በአይሮፕላን ትራንስፖርት አገልግሎት በዓለም አቀፍ ደረጃ ዘመኑን ተከትዬ ውድድሩን ለመቋቋም መዘጋጀት ይኖርብኛል በማለት የራሱ የሆነ የምግብ ዝግጅት ተቋም በ11500 ስኩዌር ሜትር ላይ የተገነባውን አስመረቀ። አየር መንገዱ በመጨረሻዎቹ የስድስት ዓመታት ጊዜ ውስጥ በዓመት ከ3 ሚሊዮን ተጓዦች በሶስት እጥፍ አድጎ ዘጠኝ ሚሊዮን እና የተጣራ ትርፍ ደግሞ ወደ 300 ሚሊዮን ዶላር እያደገ መሆኑን ማወቅ ተችሏል። በርካታ ተቀማጭነታቸው አዲስ አበባ የሆኑ የዲፕሎማቲክ ተጠሪዎች እና እንግዶች በተገኙበት የምግብ አቅርቦት ተቋሙን አስጎብኝቷል። በዚህም ወቅት አስጎብኙ ሲያስረዳ ምንም አይነት ነገሮች የሃይማኖት ምግቦች ሊሆን ይችላል፣ የሚሰሩባቸው ለምሳሌ የሂንዱ ሚል፣ የኮሸር ሚል፣ የሜዲካል ሚሎች ሊሆን ይችላል የሚሰሩት የሜዲካል ሚል የምንላቸው ሎፋት ሚል፣ ዲያቤቲክ ሚል፣ ግሉተን ፍሪ ሚል ሊሆን ይችላል። እነዛ የሚሰሩበት ሩሞች ናቸው። ለብቻው የተለየ ክፍል ነው። ይሄ ደግሞ አሁን የምናየው ሐላል ኪችናችን ነው። እዚህ ሐላል ኪችን ውስጥ የሙስሊም ምግብ ብቻ ነው የሚሰራው በሙስሊም ሬጉሌሽን ማለት ነው። የምግቡ አዘገጃጀት ከማናቸውም አውሳት ነጻ በሆነ መልኩ ነው የሚሰራው የሚሉን ኃላፊው አቶ መስፍን ጣሰው ናቸው። ባክቴሪያ ከተፈጠረ አይሞትም። ስለዚህ ይሄ ብላስት ችለር የሚባለው ውስጥ ሲቀመጥ በአጭር ጊዜ ውስጥ ሙቀቱን ከሰባ ዲግሪ ሴንቲግሬድ ወደ አምስት ዲግሪ ሴንቲግሬድ ሲያወርደው ምግቡ ውስጥ ያለ ማናቸውም ህይወት ያለው ነገር ባክቴሪያ ይሞታል። ከዚያ በኋላ ቀጥታ ወደ ሆልዲንግ ሩም ከሄደ ውስጡ ምንም ባክቴሪያ ስለማይኖር የሚራባ ነገር የለም። በዚህ መልኩ ከተዘጋጀ በኋላ ወደ አይሮፕላኑ ሲጫን መልሶ ለተበከለ አየር አይጋለጥም ወይ ላልኳቸው፣ አውሮፕላን ጋር እስኪጫን ድረስ ኮልድ ሩም ውስጥ ረዘም ላለ ጊዜ ይቀመጣል። ውስጡ ምንም ባክቴሪያ ስለሌለው፣ ከዚያ በኋላ በሩም ቴምፕሬቸርም ወደ አውሮፕላን ብሄድ ምንም አይነት ህዋሳት አይኖረው። የምግብ ዝግጅቱ ባለሙያ ሼፍ በስሩ ስላሉት ሰራተኞች ቁጥራቸውን እና ምን ያህል ደረጃውን ለጠበቀ ዝግጁ ናቸው በማለት ጥያቄውን ያቀረብኩላቸው ለጋይታኖ ክርስቲያኖ ነው። አሁን ለጊዜው uh, uh, 700 የምግብ ዝግጅት ሰራተኞች አሉን። ከእነዚህ ውስጥ አራት መቶው ቋሚ ተቀጣሪዎች ሲሆኑ፣ ሶስት መቶው ደግሞ በጊዜያዊነት የሚያገለግሉ ናቸው። እነዚህ ግን ስራ በስቶ ጭንቅንቅ በሆነበት ሰዓት በድጋፍ የሚሰሩ ናቸው። እዚህ በጣም ጥሩ የሆነ ማሰልጠኛ ትምህርት ቤት አለን። በበቂ ደረጃ የሚሰለጥኑ ናቸው። በየጊዜው ደግሞ የክለሳ ስልጠና ይሰጣል። የአየር መንገዱ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም የዚህ ግንባታ ያስፈለገበትን ምክንያት ሲገልጹ፣ ግሎባል ኮምፕቲሽኑ እያተጠናከረ ስለሚሄድ እኛም አብረን እኩል መራመድ ስላለብን ነው። አሁን ኬተሪንግ ሴንተሩ ትልቅ ነው እንዳያችሁት እና ብዙ አይነት የምግብ አይነቶች ለተለያዩ መንገደኞች ለቻይኒዝ፣ ለአውሮፓውያን፣ ለሙስሊም፣ ለኮሸር ሚል ጆች እና በተለያየ ባህል ለማዘጋጀት ቦታ በቂ ቦታ እና በቂ አቅም ይፈጥርልናል። አያይዘውም ለምን ያህል ተጓዦች አገልግሎት እንደሚሰጥና ለግንባታው የጠየቀውን ወጪ በማስረዳት ትልቅ ነው። ፉል ካፓሲቲ እስከ መቶ ሺህ ምግብ በቀን ማምረት ይችላል። አንድ መቶ ሺህ እንደገና አሁን ያለነው እኛ የምንፈልገው እስከ አርባ ሺህ ምግብ ነው። እንግዲህ ለሚቀጥሉት አስር ሀያ ዓመት ያገለግለናል። ከዛ በላይም ሊቆይ ይችላል። በአጠቃላይ አየር መንገዱ በሀያ አንደኛው ክፍለ ዘመን ጠንካራ ፉክክር በዓለም ላይ የሚታይበት ጊዜ ስለሆነ ለዛ እየተዘጋጀ ነው ያለው። በምህንድስናው፣ በአውሮፕላን ጥገና እንዳያችሁት ብዙ የጥገና ሀንጋራዎች ሰርተናል። የሞተሮች ጥገና አካዳሚውም ከአፍሪካ ትልቅ ነው። በዓመት አራት ሺ ተማሪ ማስተማር ይችላል። በቴክኒሽያን በፓይለት አውሮፕላኖቹም አዳዲስ ናቸው፣ ዘመናዊ ናቸው። ዛሬ አለማችን ያፈራቸው የአቪየሽን ቴክኖሎጂዎች እዚህ አሉ። ኬተሪንጉ ላይ 20 ሚሊዮን ዶላር ኢንቨስት አርገናል። እዚህ አካዳሚ 100 ሚሊዮን ዶላር ኢንቨስት አርገናል። ሃንጋሩ 110 ሚሊዮን ዶላር ነው። ካርጎ ተርሚናሉ እስከ 150 ሚሊዮን ዶላር ኢንቨስት አርገናል። እና በአጠቃላይ አውሮፕላን ሳይጨምር በመሬት ያሉት መሰረተ ልማቶች በአየር መንገዱ ግማሽ ቢሊዮን ዶላር ኢንቨስት አርገናል። ጌታቸው ተድላ ኃይለ ጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ